ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። የኮሮና ቫይረስ ወረርሽኝ አመት ባስቆጠረበት ወቅት በርካታ አውስትራሊያውያን የቤት ውስጥ ወጪዎቻቸውን ለመሸፈን ለተለያዩ የብድር አዙሪቶች ተዳርገዋል። ብድሩ ከቁጥጥር ውጪ ከሆነ ጉዳዩን ለአደባባይ ሳያውሉ በአቅሞ መክፈል የሚያስችል ዕቅድ ሊያመቻችሎ የሚችሉ ነጻ የፋይናንስ ግልጋሎቶች ሰጪ ተቋማት አሉ። የብሔራዊ የእርዳታ መስመር የፋይናንስ አማካሪ የሆኑት ሴራ ብራውን ሾው ሲናገሩ ሰዎች በየዕለቱ የቤት ወጪዎቻቸውን ወይም ዕዳቸውን መልሰው ለመክፈል ብርቱ ጭንቀት ላይ እንዳሉ ይገልጣሉ። ከ12 ወራት በፊት የነበረው የግለሰቦች ዕዳ አሁን ከ12 ወራት በኋላ አሳሳቢ በሆነ ደረጃ ላይ እንደሚገኝም ጠቁመዋል። የቤት ወጪዎቹንና የብድር ክፍያዎቹን በወቅቱ በቅድ የሚከፍሉ ከሆነ ዕዳው እንዳይገዝፍ የሚያደርግ ጥሩ እሳቤ ነው ሲሉም አበረታተዋል። የምጣኔ ሀብት ባለሙያና በአውስትሬሊያ የዩራጋይ የምጣኔ ሀብት ህብረተሰብ አባል ሲድኒ ደሜሪያ በበኩላቸው የእዳ ክፍያን ቅደም ተከተል እንደምን ማስያዝ እንደሚገባ ሲጠቁሙ የተለያዩ እዳዎች ያሉቦት ከሆነ በቅድሚያ ከንብረቶችና ከከፍተኛ ወለዶች ጋር ተያያዥነት ያላቸውን ያስቀድሙ፣ ስለምን የወለድ መጠኑ ከፍ ማለት ጎጂ ይሆናልና በማለት ይመክራሉ። ትርፍ አልባ ለሆነው የፋይናንስ ምክር ግልጋሎት አውስትሬሊያ የፋይናንስ አማካሪ የሆኑት ሊንዳ ኤድዋርድስ ከአበዳሪ የፋይናንስ ተቋም ጋር ግንኙነት በማድረግ ያለቦትን የፋይናንስ ችግር በመግለጽ በአቅሞ መክፈል እንዲችሉ የክፍያ እቅድ በጋራ ስምምነት ማውጣት እንደሚቻል ያስረዳሉ። አክለውም ዕዳውን አንድ ላይ ማጠቃለል ሌላ አማራጭ መሆኑንም ሲጠቁሙ ለምሳሌ ሰባት የብድር ካርዶች ያሎት ከሆነና ለሁሉም ወርሃዊ ክፍያዎችን መፈጸም ካልተቻሎት ሰባቱንም የብድር ካርዶችን ወደ አንድ ዋነኛ ብድር ማጠቃለል ይችላሉ። ከዚያም ለሰባት የተለያዩ ብድሮች ክፍያ ከማድረግ ይልቅ ወደ አንድ ብድር አጠቃሎ ለአንድ ብድር ክፍያን መፈጸም ይቻላል ሲሉም ያስረዳሉ። ጠቀሜታውንም ሲገልጡ ለሰባት የተለያዩ ብድሮች ከሚከፍሏቸው ወለዶች በአንድ ብቻ የተጠቃለለው የብድር ወለድ ዝቅተኛ ነውም ይላሉ። ይሁንና እኒህ የተለያዩ ብድሮች ወደ አንድ ብድር አጠቃለው ብድሮን በአንድ ነጠላ ብድር ብቻ እንዲወሰን የሚያበድረዎት የፋይናንስ ተቋማት እንደ ባንክና ሌሎች የፋይናንስ ተቋማት ሁሉ ብድር ሰጥቶዎት ትርፍ ማግኘት ይሻሉና እንዲያ ያለ ስምምነት ላይ ከመድረሶ በፊት ነፃ የፋይናንስ ተቋማትን ማነጋገር እንደሚበጅም ይመክራሉ። ብድሮን ወይም ዕዳውን በወቅቱ ለመክፈል ከተሳኖት ወደ ናሽናል ዴት ሄልፕላይን በ 077 በመደወል ከፋይናንስ አማካሪ ጋር ፊት ለፊት መናገር እንደሚሹ በመጠየቅ ተገቢውን ግልጋሎት እንዲያገኙ እገዛ እንደሚያደርግሎት ሊንዳ ኢድዋርስ ይጠቁማሉ። እንግሊዝኛ ቋንቋ አፍ መፍቻ ቋንቋ ካልሆነና ለመረዳት የሚያውኮት ከሆነ የብሔራዊ ዕዳ እርዳታ መስመር በአገር ውስጥ ጉዳዮች ዲፓርትመንት በኩል በቋንቋ አስተርጓሚ እንደሚያዘጋጅሎት በማመልከት የፋይናንስ አማካሪዎቹም ሊከፍሉ ያልቻሏቸውን የመብራት ኢንተርኔት፣ የስልክ፣ የቤት፣ የብድር ካርዶችና ሌሎች ብድሮችን እንደምን ሊከፍሉ እንደሚገባ በእርሶ ስም ሁኔታዎችን እንደማያመቻችሎት ይገልጣሉ። በመላ አውስትሬልያ ስምንት መቶ ሃምሳ የፋይናንስ አማካሪዎች ስላሉ ከአንዳቸው ጋር በመገናኘት ተገቢውን የፋይናንስ ምክር ግልጋሎቶችን ሊያገኙ ይችላሉ።